ከማህበረሰብ ለማህበረሰብ መላከ ፀሐይ ቀሲስ መንግስቱ ኃይሌ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ ሀገረ ስብከት ዋና ስራ አስኪያጅ እንዲሁም የብሪዝበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ የኢትዮጵያውያንን የገናን በዓል ምክንያት በማድረግ የሚከተለውን መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ክርስቶስ በደሙ የዋጃችሁ ከኃጢአት ባርነት ነፃ ያወጣችሁ የዘላለም መንግስት ሊያወርሳቸው አንድያ ልጁን እስከ ሞት የሰጣቸው አረጋውያን አባቶች፣ እናቶች፣ ወንድሞች እህቶችና እንዲሁም ህፃናት እንኳን ለዘላለማዊ ተስፋ ላገኘንበት ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ባለ ልደት አደረሳችሁ። በዚህ ቀን የሰማይ መላእክትና የሰው ልጆች በአንድ ቃል ተነጋግረዋል። አብረውም ዘምረዋል። የሰው ልጅ በነቢያት ትንቢት ሲጠብቀው የነበረውን የምሥራች የሰማበት ድንቅ ዕለትም ነው። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ሉቃስ ሁለት 10 እስከ 12። አዎ የክርስቶስ ልደት ፍርሃት የተወገደበት ደስታ የነገሠበት የምሥራች ቃል የተሰማበት ዕለት ነው። በክርስቶስ ልደት የተቀበልናቸው በረከቶች ብዙዎች ናቸው። በልደቱና በጥምቀቱ ዳግም ተወልደናል። አምላክ ሰው በመሆኑ የሰው ልጅ አምላክ ተብለን ተጠርተናል። በመሥዋዕትነቱ ከሞት ወደ ሕይወት፣ ከኩነኔ ወደ ዘላለማዊ ሕይወት ገብተናል። በክርስቶስ ልደት እግዚአብሔር የመጨረሻ ፈልጡን ፍቅሩን ገልጦልናል። እግዚአብሔር አብ ወሰን የሌለው ፍቅሩን የገለጸው ተወዳጅ ልጁን በደካማ ሥጋ በመካከላችን በማቆም ነው። የክርስቶስ መወለድ ለተጨቆኑ ሰዎች ተስፋን ለደከሙት ሰላምን አምጥተዋል። የእግዚአብሔር መንግሥትን በመካከላችን መሆኑ በዚህ ታውቋል። በክርስቶስ ወደዚህ ዓለም መምጣት በዓለም ላይ የሚኖሩ የልዩ ልዩ ቋንቋና ባህል ባለቤቶች በአንድ እምነትና በአንድ ጌታ ስም አምነው አብረው የሚበሉ የሚጠጡና አብረው የሚያመልኩ ሆነዋል። ይህም የክርስቲያኖች አንድነት ከዱ ትውልድ ወደ ትውልድ እየተሸጋገረ ይኸው፣ ከሁለት ሺህ ዓመታት በላይ ዘልቆ እናየዋለን። ክርስቶስ ለምን በበረት ተወለደ የሚለው ማየቱም ተገቢ ነው። በነገሥታት በልዑላንና በባለጠጎች ቤት አልተገኘም። የዓለም መድኃኒት ክርስቶስ ዝቅተኛውን የድኾች ቦታ መረጠ። በትትናው የትትና ምልክት ሆነ። ክብርና ታላቅነት በባለጠግነት ብዛት በሥልጣን ወይም በኃይል ሳይሆን በትሑት ሰብና በቅልቡና በሚጨበጥ የአገልግሎት ውጤት መሆኑን ያመላከተ ግሩም ምሳሌ ነበረ። ውስብስብ ባልሆነ ሁሉም ሊያገኘው በሚችለው ቦታ በከብቶች በረት መወለዱ ክርስቶስ ለኃጥኡም፣ ለጻድቁም፣ ለሀብታምና ለድሃው፣ ለኃይለኛና ለደካማው ለሁሉም ሰው እንደመጣ ትልቅ አስረጅ ነው። ሌላው የነቢያት ትንቢት መፈጸሙን መለኮታዊ ዕቅድ ሆኖ መሆኑን ምድራዊ ሀብት ቁስ እንጂ መንፈሳዊ ብልጽግና ለመሆኑን ገላጭ ነው። ለመሆኑ በውጭ ለምንኖር ለክርስቲያኖች ልደት ምንድን ነው? የትም እንኑር የት ልደት ከዘር፣ ከፖለቲካና ከመንደር በላይ ነው። የሁሉም የዓለም ክርስቲያኖች የእምነታቸው መገለጫ በዓል ነው። ከምድራዊ አገራችን ርቀን ላለን የገና በዓል እውነተኛ ቤታችን በአካል ያደግንበት ቦታ ሳይሆን በእግዚአብሔር ዘንድ እንዳለ አስታዋሻችን ነው። ምክንያቱም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው ቅዱሳን መላእክት ከሰው ልጆች ጋር የዘመሩት መዝሙር ከፍ ብሎ ሩቅ ሰማይን ዝቅ ብሎ ምድራዊ ህይወትን በአንድ ላይ ያነጋገረ ያዋሐደ ብሎም የዘላለማ ህይወት የምናገኝበት የእግዚአብሔር መንግስት ግብር የገለጸ ነው። ካወቅንበትና ከሰራንበት ደግሞ በውጭ አገር መኖር የክርስቶስን ልደት በስርዓት ከአዳዲስ ማኅበረሰቦች ጋር ብርሃነ ልደቱን ለመካፈልና ክርስትናን ለማስፋፋት ትልቅ ዕድል መሆኑን የሚያሳይ ነው። ከሀገር ወጥተን ብንኖርም የሀገር ርቀት ቢለየንም አማኑኤል ስሙ አማኑኤል በተሰኘው ስሙ እግዚአብሔር ከእኛ ጋር ነው እያልን በጋራ በማክበር የመንፈስ አንድነታችን የምናሳይበት ሃይማኖታዊ በዓላችንም የምንገልጽበት ነው። የክርስቶስ ልደት ከሁለት ሺህ ዓመት በፊት በተከናወነ ታሪክ ላይ የሚቆም አይደለም። የዛሬ ሁለት ሺህ ዓመት በቤተልሔም እረኞችን የባረከው አምላክ ዛሬም እኛን ከዓመት ዓመት እየባረከን እየመራንና በአንድነት መንፈስ እያስተባበረን የሚኖር ሃይማኖታዊ ስጦታችን ነው። ምክንያቱም አዳኙ ክርስቶስ ወደ እኛ መጥቷልና ብርሃኑም ለዘላለም ያበራልና በመግቢያችን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ የሚለውን የወንጌልን ቃል ጠቅሻለሁ። ይህ ቃል በተስፋ መቁረጥ በሞት ጥላና በጨለማ ውስጥ ለነበሩት ሕዝቦች ታላቅ የምሥራች ነበረ። እግዚአብሔር ለኢትዮጵያ ሀገራችን አትፍሪ ለሕዝቡም አትፍሮ የሚል የተስፋ ቃልን ይላክልን። ወገኖቼ በዚህ አስፈሪ ዘመን ሞትን፣ ስደትን፣ ጦርነትን፣ ጉስቁልናን፣ መታረዝን፣ መደፈርን መድሄትና መራቆትን የሚያቆም አትፍሮ የሚል አጽናኝ ቃልን ከላይ ይላክልን። በመከራ ውስጥ ላሉ ወገኖቻችን ከላይ ከአርያም የተስፋ የምሕረትና የይቅርታ ዘመንን ይላክልን። በተለይም በአርሴ በቤንሻንጉል፣ በወለጋና በተለያዩ የሀገራችን ክፍሎች ሞት፣ ስደትና መከራ እየተፈራረቀባቸው ያሉ ብዙ ወገኖች አሉና እግዚአብሔር የድህነትና የምሕረት ቃሉን ይላክልን። በአማራና በኦሮሞ እንዲሁም በተለያዩ የሀገራችን ክፍሎች ከሁለት ዓመታት በላይ እየተካሄደ ያለው ጦርነት የሰው ህይወት ቀጥፏል። የሀገር ንብረት አውድሟል። አያሌ ህፃናትን ያለወላጅ አስቀርቷል። ባለጠጎችን ድሃ አድርጓል። የብዙዎችን ክብር ገፏል። የሁላችንም ልብ ሰብሯል። ስለሆነም እግዚአብሔር ለምድሪቱ ሰላምን ይላክልን። መሪዎችንም ወደ ቀልባቸው ይመልስልን። በመጨረሻም ካለን ለሌላው በማካፈል በዓሉን እንድናሳልፍ እግዚአብሔር ይርዳን። እግዚአብሔር በዚህ አገር በዚህ ምድር አምጥቶ ያስቀመጠን ሊታዘበን ወይም ማን እንደሆን ምን እንደሆን ምን እንደምንሰራ ሊያየን ነውና ሁላችንም ያለንን በማካፈል በዓሉን እናሳልፈው። በዓሉ የሰላም፣ የበረከትና የድህነት በዓል ይሁንልን። ወስብሀት ለእግዚአብሔር። ቀደም ሲል የተከታተላችሁት መላከ ፀሐይ ቀሲስ መንግሥቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ ሀገረ ስብከት ዋና ስራ አስኪያጅ እንዲሁም የብሪስበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ የኢትዮጵያውያንን የገናን በዓል ምክንያት በማድረግ ያስተላለፉትን እንኳን አደረሳችሁ መልእክት ነበረ። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን ተወለደ ያለ ተወለደ

ተናገሩ፣ ነቢያቱ ሁሉ ነቢያት በሙሉ ነቢያት በሙሉ አምላክ ቀዳማዊ ይወርዳል ያሉ ይወርዳል ያሉ ይወርዳል ያሉ እሳይ ተወለደ ያለ መድሃኒት ያለ መድሃኒት

ሰግዱ በሙሉ ሊሰግዱ በሙሉ ሊሰግዱ በሙሉ የእስራኤል ንጉሥ ተወልዷል ያሉ ተወልዷል ያሉ ተወልዷል ያሉ እሰይ ተወለደ ያደም መዳኒት ይኸው ተወለደ ያለ መድኃኒት ያለ መድኃኒት ሰባ ሰገን በቱን እጅ መንሻ መንሻ ይዘው ይዘ፣ መንሻ ይዘው፣ ወርቅ ዕጣን ከርቤውን ገበሩ ሰግደው፣ ገበሩ ሰግደው፣ ገበሩ ሰግደው፣ እሰይ ተወለደ ያለም መድኃኒት ተወለደ ጻናት <Sess> <Sess> እና ማር እና ወተት ማር እና ወተት ማር እና ወተት ይሄው ተወለደ ያለ መድኃኒት ያለ መድኃኒት፣ እሰይ ተወለደ ያለ መድኃኒት ያለ መድኃኒት። እዘይ ተወለደያ መዳኒትዳኒትመዳኒትይኸው ተወለደ መዳኒትዳኒትኒት እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።